እንደ መድረክ የፖለቲካ ተሳትፎ ዕድሜና የአጣማሪ ፓርቲዎች ብዛት የተጠበቀውን ያህል ህዝብ ባልተገኘበትና በጃን ሜዳ በተካሄደው የቅስቀሳ ዘመቻ በአዲስ አበባ የሚወዳደሩ እጩዎችን የማስተዋወቅ መርሃ ግበር ተከናውነዋል። የጽህፈት ቤታችንም ኃላፊ ናቸው። አቶ አለሙ ኮሄራ በምርጫ ክልል አስራ ሁለት አራት ነው የሚወዳደሩት። አቶ አለሙ አቶ ተክሎ ሻዋ ምርጫ ክልል አስራ አንድ ላይ ነው የሚወዳደረው ተከፈሉ። አቶ ሙላቱ ገመቹ በምርጫ ክልል አስራ ሰባት ነው የሚወዳደሩት። በመቀጠልም የመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም ተከታዩን ንግግር አድርጓል። ምርጫው በሰላማዊ ዲሞክራሲያዊ፣ ፍትሃዊ፣ ተአማኒ ሆነው በህዝብም ዘንድ ተቀባይነት እንዲያገኝ መድረክ አበክሮ ይሰራል፣ በአጽንኦት ይታገላል። እስከ ዛሬም ስናከናውነው የቆየነው ተግባር ነው ነገር ግን የምርጫው ተአማኒ መሆን፣ የምርጫው ዲሞክራሲያዊ መሆን፣ የምርጫው ፍትሐዊ መሆን፣ የምርጫው ተቀባይነት ማግኘት በመድረክ ብቻ በጽናት ትግሉ ስለተያዘ ሳይሆን ጉዳዩ የሚመለከታቸው አካላት በሙሉ ገዢውም ፓርቲ ጨምሮ ለዚህ ተግባር ያለመታከት ሲሰሩ ብቻ መሆኑን ዓለምና የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን። ዛሬ የጠራነው ስብሰባ ቅድም እንደተባለው በመስቀል አደባባይ ነበር፣ አይፈቀድም ተብሎ እዚህ ተባለ። እዚህ ደግሞ ዙሪያውን በፖሊሶች ተከቦ እንዲሁም ፖሊስ ከምን ጊዜውም በላይ ወጥቶ በህዝቡ ላይ የፍርሃት ድባብ እንዲያጠላ ነው የተደረገው። የሚመለሱም አሉ ከየቦታው ይህንን እየዞርን አይተናል። ስለዚህ ዛሬ የአዲስ አበባ እጩዎች ራሳቸውን ለማስተዋወቅ በዚህ ቦታ የጠሩት ስብሰባ በተፈለገው ባይሳካም፣ እዚህ የተገኛችሁት ለህዝባችን መልእክቱን ለማስተላለፍ በቂ ናችሁና እናንተ የፍርሃትን ድባብ ሰብራችሁ እዚህ በመገኘታችሁ በመድረክ እና በራሴ ስም እንዲሁም በአዲስ አበባ እጩዎቻችን ስም አመሰግናለኝ እናመሰግናለን። መልካም ቀን ይሆንላችሁ። መልካም የምርጫ ጊዜ ይሆንላችሁ። በእለቱ ከተገኙትና አስተያየታቸውን ከሰጡን ተሰብሳቢዎች አንዱ እንዲህ ብሎናል። አቡዜፋ እባላለሁ። አገሪቷ ላይ ሰላማዊና ዲሞክራሲያዊ ምርጫ እንዲኖር ስለምፈልግ ለዛ ነው የመጣት። የተወሰኑ ሰዎች ተገኝተዋል። እንደጠበቅኩት ባይሆን ጥሩ ነው። በተለይ ቅዳሜ ዕለት አዲስ አበባ ምርጫ ምርጫን መሽተት ጀምራለች። በተለያዩ የከተማ አካባቢዎች ኢህአዴግን ጨምሮ የተለያዩ ተቃዋሚ ፓርቲዎች ግዙፍ የድምፅ ማጉያ በጫኑ መኪኖች የምረጡኝ ዘመቻቸውን እያጣጣፉ ውለዋል። ትላንት እሁድ ደግሞ በመላ አገሪቱ ለሚገኙ መራጮች ስለ ምርጫውና የአመራረጥ ስርዓቱ ገለጻ ተደርጓል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።